Tucreatz, bij Afrika. እንዳው በስላሽ እግረ መንገዳቸውን ቃለ ምልልስ ሲሰጡ ከኡጋንዳው የጦር ኃይሎች አዛዥ ከጀኔራል ካቱምባ ዋማላ አፍ በድንገት ሹልክ ብላ ምልጣ የወጣችው ቃል የሚገርምም በጣምም የሚደንቅ ነው። ጀኔራሉ ለቀረበላቸው ጥያቄ መልስ ሲሰጡ ሰራዊታቸው በኤል አር ኤ የሽምቅ ተዋጊዎች ላይ የከፈተውን የመደምሰስ የጦር ዘመቻ በቅርቡ እንደሚያቆሙ ጠቀስ አድርገው ጀኔራሉ አልፈዋል። ይህ ኤል አር ኤ የሚባለው የሽምቅ ተዋጊዎች ቡድን አፍሪካ ውስጥ ከበቀሉት ሚሊሻዎች ውስጥ እሱ ጨካኝና መጥፎ አረመኔዎች ተብለው ከሚጠሩት አንደኛው እንደሆነ እዚህ ይነገርላቸዋል። መሪያቸውም ዮሴፍ ኮኒ በዓለም አቀፍ ፍርድ ቤት በማዘዣ ከሚፈለጉት ሰዎች ውስጥ እሱ አንደኛውና ቀንደኛው እንደሆነም ስሙ ሁል ጊዜ አብሮ ይዚ ይጠቀሳል። በተለይ ይህ የሽፍቶች ድርጅት ገና ለአቅመ አዳም ያልደረሱትን ወጣትን ልጆች አድፍጦ በመያዝና እነሱንም ጠልፎ ወስዶ በኃይል አስገድዶ በውትድርና ትግል አሰልጥኖም ወደ ውጊያ ሜዳ በመልቀቅ በዚህ የቆየ ተንኮላቸውም ማንም ድርጅት አይደርስባቸውም ይባላል። እነዚህ የታጠቁ ሽፍቶች እስከ 2005 ዓመተ ምህረት እንደ አውሮፓውያን አቆጣጠር ድረስ በሰሜን ኡጋንዳ ተሰማርተው የኡጋንዳን የጦር ሰራዊት እዚያ ብቅ ብለው በየጊዜው የሚፈታተኑ ጠንካራ ኃይሎችም ወጥቷቸው ነበር። የውስጥ አዋቂዎች እንደሚሉት ከሆነ አብዛኛዎቹ አባሎቻቸው የተመለመሉት ከሰሜኑ ተወላጆች ከአቾሊ ነገድና ጎሳዎች ናቸውም ይባላል። ከዚያም ጎሳ የወጡ በመሆናቸው አጥቅቶ ለመሸሽ ወይም እዛው ተደብቆ ለመክረም ቦታው ለነሱ ለረዥም ጊዜ አመች እንደነበረም ይነገርለታል። በኋላ ቆየት ብለው ወደ ደቡብ ሱዳን አፈግፍገው ከዚያ ሁነው ማጥቃታቸውንም ቀጥለውበታል። ትንሽ ቆይቶ ደግሞ ከዚያ ተንቀሳቅሰው ፊታቸውን አዙረው ወደ ሌላው የጎረቤት አገር ወደ ዲሞክራቲክ ሪፐብሊክ ኮንጎ ተሸጋግረው እዚያም የጦር ሰፍራቸውን እነሱ ተክለዋል። በሁለት ሺህ ስምንት ዓመተ ምህረት እንደ አውሮፓውያን አቆጣጠር የዩጋንዳ የጦር ሰራዊት ያሉበትን ቦታ ወሬ ሰምቶ ዱካቸውን ተከትሎ በጦር አውሮፕላኑ ከአየር ላይ ሆኖ በቦምብ ሳያስቡት ደርሶ በተደጋጋሚ እነሱን ደብድቧቸዋል። በዚህ ያልታሰበ ድብደባም የተደናገጡት ኤልአርኤ ተዋጊዎችም መሪያቸው ዮሴፍ ኮኒን ተከትለው ከፊሉ ወደ መካከለኛው አፍሪካ ሪፐብሊክ፣ የተቀሩት ደግሞ እንደገና ወደ ደቡብ ሱዳን አምልጠው ሸሽተው እዚያ ሊደበቁም ችለዋል። ከዚያን ጊዜ ወዲህ እስካሁን ጊዜ ድረስ ይኸው ከዚያ እንደተሰማው የኡጋንዳ መንግሥት ጦር ድንበሩን እያቋረጠ ፋታ ሳይሰጣቸው ሽፍቶቹን የተደበቁበትና የገቡበት ዋሻ ውስጥ ገብቶ እነሱን እያሳደደ ፈሽቷቸዋል። የጦር ሠራዊቱም ቃል አቀባይ ሻለቃ ፓዲ አንኩንዳ ይህኑን ዜና አረጋግጠው ተዋጊ ሽፍቶችን በኮንጎና በመካከለኛው አፍሪካ ድንበር ላይ ደጋግመው እንዳጠቋቸው ለወኪላችን ለዶቼ ቬለ ባልደረባ አረጋግጠዋል። ከሦስት ቀን በፊት እዛ ባካሄድ ነው የድንገተኛ ውጊያ አራት እስረኞችን አስፈትተናል። አካባቢውን በደንብ የተመለከተ ሰው አንድ የሚረዳው ነገር ቢኖር ይህ ሰፊ መሬት ምንም መገናኛ ስለሌለው የመንግሥት አስተዳደርም ስለማይደርስበት ለደፈጣ ተዋጊዎቹ አፈግፍግቦ ለመዋጋት አመቺ ነው አሁን ግን እኛ ደርሰን በጦራችን ከመታናቸው ወዲህ እንደ የታጠቀ ጦር ከእንግዲህ ቁም ነገር ውስጥ የሚገቡም አይደሉም። ሦስቱን አገሮች የሚያጎራብተው ድንበር ደቡብ ሱዳንና መካከለኛው አፍሪካን እንዲሁም ኮንጎን የሚያጎራብተው የአካባቢ በአፍሪካ አንድነት ጦር ስር ያለ አምስት ሺህ የታጠቁ ዘማቾችን የያዘ አንድ የጦር ሰፈር እዛ አለው። ወደ አምስት መቶ የሚጠጉ የታጠቁ የኡጋንዳ መለዮ ለባሾችም አብረው ከነሱ ጋር ኮንጎ ውስጥ መሽገው እዛ ቦታቸውን ይዘዋል። ከፊሉ ወታደር እንደተሰማው ሽፍቶቹ ድንበሩን ተሻግረው ኡጋንዳ ውስጥ የሚኖሩትን ሰዎች እንዳያጠቁ ጸጥታም እንዳያደፈርሱ ደህንነታቸውን እዛ እንዲጠብቁም የተመደቡ ናቸው። የተቀሩት የኡጋንዳ ጦር እዚህ እንደተሰማው ጫካውና ደኑ ውስጥ እየተዘዋወሩ የኤልአርኤን ሽፍቶች የት እንዳደሩ፣ በምን ላይ እንደተሰማሩ ተከታትሎ እያጠና እዚያ እነሱን እንዲያድናቸው የተመደቡም ናቸው። በዚያ ላይ አሁን ከዛ የደረሰን ዜና እንደሚያረጋግጠው ወደ ሁለት መቶ የሚጠጉ ልዩ ፈጥኖ ደራሽ የአሜሪካን ወታደሮች በሎጂስቲክ ሥራ ላይ ተሰማርተው አካባቢውን አጥንተው አስፈላጊ በሆኑ መረጃዎች ትግሉን የሚያግዙ መለዮ ለባሾችም እዛ አብረው ሰፍረዋል። ይህ ሁሉ ሆኖ የኡጋንዳ ጦር ብቻውን ሽፍቶቹን አሳደው በመዋጋት ሥራ ላይ እንደተሰማራ የጦር ሠራዊቱ ቃል አቀባይ ሻለቃ ፓዲ አንኩንዳ ለጣቢያችን ለዶቸ ቬለ ያሉበትንና የገቡበትን ሁኔታ ማረው ለወኪላችን እኚሁ ቃል አቀባይ ገልጸዋል። ምንም እንኳን የአፍሪካ አንድነት ጦር እዚያ ቢሰፍርም፣ ለጦርነት የሚወጣውን ማንኛውንም ወጪ ከጫማ እስከ ልብስ እስከ ምግብም ድረስ ይህ እኛ ኡጋንዳዎቹ ብቻችንን ራሳችንን ችለን ውጊያውን የምናካሂደው ይህ ወጪ ደግሞ ኢኮኖሚያችንን አናክቶታል። ሌላው ዓለም ዝም ብሎ ሲመለከት፣ አሜሪካኖች ብቻ ናቸው ከጎናችን ሆነው እኛን የሚደግፉት። የአፍሪካ አንድነት ዘማች ጦር ኃላፊነቱን መወጣትም አለበት። እኛ በበኩላችን በዓመቱ መጨረሻ ከአራት ወር በኋላ አካባቢውን ጥለን ለመውጣትም ወስነናል። ለሰብአዊ መብቶች መከበር የሚታገለው መቀመጫው አሜሪካን ሀገር የሆነው ሪዞልቭ የሚባለው ድርጅት ነገሩን ተከታትሎ እንደደረሰበት ከሆነ ደግሞ ኤል አር ኤ የሚባለው የኡጋንዳው የሽምቅ ተዋጊዎች ቡድን አካባቢውንና የጦር ሰፈሩን ጎብኝቻለሁ፣ እሱንም ቦታ በደንብ አውቃለሁ የሚሉት የድርጅቱ የሪዞልቭ መስራችና ተጠሪ ሚስተር ፖል ሮናን ኤልአርኤ ተዳክሞና ድል ተመጥቶ የተበተነ ጦር ሳይሆን በሌላ መልኩ እንደገና ተደራጅቶና ተጠናክሮ ለመውጣት ዞር ማለቱን በአሁኑ ሰዓት የመረጠ ቡድን ነው ብለው ለወኪላችን ግምታቸውን እኚህ ሰውም አጫውተዋል። በዚህ ዓመት ብቻ ይህ ድርጅት 340 ሰዎችን ከመካከለኛው አፍሪካ ሪፐብሊክ በኃይል አስገድዶ እነሱን ጠልፎ ይዟቸው ተሰውረዋል። ከዚያም ውስጥ በማስረጃ እንደተደረሰበት 69 ወጣት ልጆች አብረው ተወስደዋል። የዛሬ ሦስት ዓመት ከተወሰዱት ይህኛው ቁጥር እጅግ ከፍ ይላል። ፖል ሮናን እሳቸው እንደዚህ ይላሉ። የሽምቅ ተዋጊዎቹን ከርተውና ሸሽተው አምልጠው እኛ ጋ የደረሱት ወጣቶች እንደሚመሰክሩት ጆሴፍ ኮኒ በርካታ ወጣቶችን ጠልፎ ወስዶ አሰልጥኖ አዲስ ትኩስ ኃይል አሰልፎ የጀመረውን ትግሉን ለማፋፋም እቅድ እንዳለው እነዚህ የከዱት ወጣቶች ነግረውናል። ይህ ከሆነ ደግሞ ኤልአርኤ የሚባለው የሽምቅ ተዋጊዎች ቡድን ያለቀለትና የተደመሰሰ ጦር ነው ብሎ መናገር አሁን አይቻልም። እነዚህ ሰዎች አሉ። የኡጋንዳ ተዋጊ የጦር ሰራዊት አካባቢውን ለቆ መውጣት ለኤልአርኤ ሽፍቶች የማይገኝ አጋጣሚ ነው የሚሉ ጠበብቶች ድምፅ እዚህ እየተጠናከረ መጥተዋል። የተባበሩት መንግሥታት ጦርም በደንብ የተደራጁትን የታጠቁትንና በቂ የትግል ልምድ ያላቸውን የኡጋንዳን ሰራዊት እነሱ መተካታቸው በአሁኑ ሰዓት የሚያጠራጥራቸውን መጠበብቶች እንደዚሁ ተበራክተዋል። መጪው ጊዜ በዛ አካባቢ ምን ይዞ እንደሚመጣ ምንም የሚታወቅ ነገር አሁን የለም። ይልማይል ሚካኤል ዶይቸ ቬለ ራዲዮ ጣቢያ a berlin katama